የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 17 2015 ዓ ም ዝግጅታችን ጀመረ። ዛሬ መቀሌ ገብተው የነበሩ የኢትዮጵያ ከፍተኛ ባለስልጣናት ከትግራይ ክልል ከፍተኛ ባለስልጣናት ጋር በመሰረተ ልማቶች ዙሪያ ተወያይተዋል። እነዚህን ጉዳዮች ቁጭ ብለን መክረን መልክ ማስያዝ እንችላለን። ህጋዊ ስርዓቱን ህገ መንግስታዊ ስርዓቱ ይዘን ቁጭ ብለን መነጋገር፣ በሰለጠነ መንገድ መነጋገር እንችላለን። ይሄ ለመላው የሀገራችን ህዝብ ለትግራይ ህዝብ ለሁላችን በጣም እጅግ አስፈላጊ ነው። ቀላል ባይሆንም ጉዞ ጀምረነዋል። የሰላም ጉዞው የዛሬው ግን የተለየ ነው። የተነሳሽነት ትልቅ ክብር እንሰጠዋለን። ትልቅ ዋጋም አለው ማለት ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን በጣም ደግሞ በከፍተኛ ደረጃ ማመስገን እንፈልጋለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤልን የሰማችኋቸው የሰላም ስምምነቱ የትግበራ ሂደት ተስፋ ሰጭ ነው ሲሉ ጠቅላይ ሚኒስትር አብይ አህመድን መግለጻቸው ተሰምቷል። እነዚህና ሌሎች ዘገባዎች ከዜናው በኋላ ይደመጣሉ። ጤና ስትልኝ፣ እንደምን አምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በምስልና ድምፅ ቅንብሩ ደግሞ ኤልያስ አስማረ አብረናለን። በምስልና ድምፅ ቅንብሩ ሴሴ አሸናፊና ግርማ ደገፋም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን ዋና ዋና የዓለም ዜናዎችን እናሰማችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአብዛኞቹ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ በዘንድሮው የገና በዓል ቀደም ብሎ መጣል የጀምረው የክረምት ዝናብ እና ከፍተኛው ቅዝቃዜ ኃይለኛው ነፋስ እና የጣለው በረዶ በትንሹ የ48 ሰዎችን ሕይወት ማጥፋቱ የተገለጸ ሲሆን ቁጥሩ ከዚህ በላይ ሊጨምር እንደሚችል የሀገሪቱ ባለስልጣናት ተናግረዋል። እጅግ ግዙፍ የሆነው ቅዝቃዜና ዝናብ ያዘለው ነፋስ ከሰሜን የአገሪቱ አካባቢዎች እስከ ደቡብና ምስራቅ የአገሪቱ ክፍሎች ከዩናይትድ ስቴትስ ባህረ ሰላጤ አንስቶ እስከ ሰሜን ምስራቅ የባህር ዳርቻ ድረስ መንቀሳቀሱ ተገልጸዋል። በተለይ የባፈሎ አካባቢዎችን የመታው ዝናብና ቅዝቃዜ በምዕራብ ኒውዮርክ አካባቢዎች የሚገኘውን የሟቾች ቁጥር ወደ ሀያ ሰባት ከፍ ማድረጉ ተመልክተዋል። በዚህ የአመቱ ክፍለ ጊዜ ከተለመደው የሙቀት መጠን ውጪ ከዜሮ በታች ወርዶ የቀዘቀዘውና እጅግ ከባድ የሆነው የአየር ጠባይ እስከ ማክሰኞ ድረስ እንደሚዘልቅ የብሔራዊ የአየር ትንባያ አገልግሎት አስታውቋል። ከባድ ነፋስ የቀላቀለው ዝናብ 60 ከመቶ በሚሆነው የዩናይትድ ስቴትስ ህዝብ ላይ ተጽዕኖውን ያሳረፈ ሲሆን የኃይል አቅርቦት መስመሮች ላይ ጉዳት በማድረስ በሺዎች የሚቆጠሩ በረራዎችን ማስተጓጎሉ ተነግረዋል። ብሔራዊ የአየር ትንባያ አገልግሎት ባለስልጣናት በባፋሎ የናያግራ ዓለም አቀፍ አውሮፕላን ማረፊያ ባለፈው እሁድ ማለዳ የጣለውና የተከመረው በረዶ ሲለካ ከአንድ ሜትር በላይ እንደነበር አስታውቀዋል። በሺዎች የሚቆጠሩ የአገር ውስጥና ዓለም አቀፍ በረራዎች መሰረዛቸውንም በረራዎችን የሚከታተለው ፍላይት አዌር የተባለው ድርጅት አስታውቀዋል። ደቡብ አፍሪካ ከጆሃንስበርግ በስተ ምስራቅ ቦክስበርግ በተባለች ከተማ ነዳጅ ፈሳሽ ጋዝ ጭኖ በነበረ የነዳጅ ቦቴ ተሽከርካሪ ላይ ባለፈው ቅዳሜ በደረሰው ፍንዳታ ዘጠኝ ሰዎች ሞተው ሌሎች ሀምሳ የሚደርሱት ደግሞ መቁሰላቸውን ባለስልጣናት ተናግረዋል። አደጋው የተከሰተው የጭነት ተሽከርካሪው ዝቅ ብሎ በተዘረጋው ድልድይ ጋር በመፋተጉ መሆኑን የአደጋ ጊዜ ምላሽ ባለስልጣናት ተናግረዋል። የጓቴንግ ግዛት አገረ ገዥ ፓንያዝ ለሱፊ በሰጡት ጋዜጣዊ መግለጫ አደጋው አሳዛኝ መሆኑን ገልጸው የነዳጅ ቦቴው አደጋው የደረሰበት በአደጋ አደጋው የቆሰሉ ሰዎች ወደሚታከሙበት ሆስፒታል ነዳጅ በሚያደርስበት ወቅት መሆኑም ተገልጿል። ፍንዳታው በሆስፒታሉም ላይ አደጋ ማድረሱን አገረ ገዡ ተናግረዋል። የሆስፒታሉ የተወሰነ ክፍል በጣም ተጎድተዋል። የተወሰነ ክፍሉም ተከልሎ ተዘግቷል። ስለዚህ ገምጋሚ ቡድኖቻችን ሆስፒታሉ ስራውን መቀጠል አለበት ወይስ የለበትም የሚለውን ለማማከር ሁኔታዎችን እየገመገሙ ነው። ይህም ሆኖ ግን አሁንም የተወሰኑ የሆስፒታሉ ክፍሎች እየሰሩ ሲሆን፣ ሌሎቹ የተዘጉትም አካባቢዎች በተቻለ ፍጥነት ጸድተውና ተስተካክለው ስራ እንዲጀምሩ እንደሚደረግ ተስፋ እናደርጋለን። ቀደም ብዬ እንደተናገርኩት ይህ አሳዛኝ ወቅት ነው። ለክፍለ ግዛታችን አሳዛኝ ቀን ነው። ለሀገራችንም አሳዛኝ ዕለት ነው። በድጋሚ በአደጋው ለተጎዱ ቤተሰቦች የተሰማንን ጥልቅ ሐዘን እንገልጻለን። የሟቾቹ ቁጥር ከዚህም በላይ ሊሆን እንደሚችል ባለሥልጣናቱ አስታውቀዋል። በመጪው ታሳስ 2015 ዓ ለሚደረገው ምርጫ በዝግጅት ላይ በምትገኘው በኮንጎ ዲሞክራቲክ ሪፐብሊክ ባለፉት ቅዳሜና እሁድ የመራጮች መዝገባ መጀመሩ ተነገረ። በኢኮኖሚ ድቀትና በምስራቅ የአገሪቱ ክፍል እየጨመረ በመጣው የአማጽያን እንቅስቃሴ እየታወከች ባለችው ኮንጎ የአገሪቱ ፕሬዚደንት ፍሌክስ ተሽኪዴ ለሁለተኛው የስልጣን ዘመናቸው ይወዳደራሉ ተብሎ ተገምተዋል። 50 ሚሊዮን ህዝብና 26 ክፍለ ግዛቶች ባሏት አፍሪካ አፍሪካዊቷ አገር ኮንጎ መራጮች ሰዎች ድምጻቸውን በመስጠት እንደሚሳተፉ ለሚቀጥሉት ሶስት ወራት በሚቆየው የምዝገባ ወቅት ያረጋግጣሉ ተብሎ ተጠብቀዋል። አስር በሚደርሱ የአገሪቱ ክፍለ ግዛቶች ከወዲሁ ምዝገባ መጀመሩ ተነግረዋል። የኮንጎ ምርጫ ኮሚሽን ሂደቱን ለማፋጠን በሞባይል የእጅ ስልኮች የሚካሄዱ አዲስ የቅድመ ምዝገባ ዝግጅቶችን ከወዲሁ በማሰናዳት ከዚህ ቀደም ይታዩ የነበሩትን አዝጋሚ ሂደቶች ለማስወገድ እንደሚሰራ አስታውቀዋል። የ59 ዓመቱ ፕሬዚደንት ተሽኪዴ በዚህ ዓመት መጀመሪያ አካባቢ የኢቦላ ወረርሽኝ በተከሰተ አባት የማባንዳካ ከተማ ተገኝተው ባለፈው ቅዳሜ በመራጭነት መመዝገባቸው ተነግረዋል። ባለፈው ምርጫ ሁለተኛ ሆነው የጨረሱት ማርቲን ፋዩሉ በመጪው ምርጫ የተሽኪዴ ተቀናቃኝ ሆነው እንደሚወዳደሩ አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ዛሬ ሰኞ በርካታ ትናንሽ ድሮኖችን ወደ ደቡብ ኮሪያ የአየር ክልል ውስጥ ማሰማራቷን የደቡብ ኮሪያ ባለስልጣኖች ተናገሩ። ሰሜን ኮሪያ የወሰደችው እርምጃ ደቡብ ኮሪያ የራሷን ሰው አልባ የስለላ አውሮፕላኖች አሳሳቢ ወደ ሆነው የሰሜን ድንበሯ እንድታሰማራ ያስገድዳት መሆኑ ተመልክቷል። ደቡብ ኮሪያ ተዋጊ ጀቶችና አጥቂ ሄሊኮፕተሮቿን የሰሜን ኮሪያዎቹን ወራሪ ድሮኖች ለማጥቃት ሙከራዎችን ያደረገች ቢሆንም አንዳቸውንም መታ መጣል አለመቻሏን የደቡብ ኮሪያ ወታደራዊ ባለስልጣናት ለሪፖርተሮች መናገራቸው ተዘግበዋል። ይህ የደቡብ ኮሪያ ከሰሜን ኮሪያ ጥቃት ራሷን የመከላከል ብቃት ከጥያቄ ውስጥ ያስገባ ክስተት መሆኑን ተመልክተዋል። ይሁን እንጂ ከሰላዮቹ የሰሜን ኮሪያ ድሮኖች አንዱ ብቻ ወደ ሰሜን ኮሪያ የተመለሰ መሆኑ ሲነገር፣ ሌሎቹ አራቱ የገቡበት አለመታወቁን አንድ የደቡብ ኮሪያ ወታደራዊ ባለስልጣን ለሪፖርተሮች መናገራቸው ተመልክተዋል። የሰሜን ኮሪያ ድሮኖች የጦር መሳሪያ የተገጠመላቸው ቸው መሆኑ ባይታወቅም የደቡብ ኮሪያ ባለስልጣናት ግን ድሮኖቹ ሁለት ሜትር ያህል የሚደርስ ክንፍ ያላቸው እጅግ ጥቃቅን መሆናቸውን ተናግረዋል። እንደ አውሮፓ አቆጣጠር 2014 ውስጥ ሰሜን ኮሪያ በአራት የተለያየ ጊዜያት ሰው አልባ የቅኝት አውሮፕላኖች መላኳን የተገለጸ ቢሆንም የአየር ክልልን ጥሳ ስትገባ ከአምስት ዓመት በኋላ ይህ የመጀመሪያው መሆኑ ተዘግበዋል። የሩሲያ ወታደሮች የዩክሬናውያንን ሰው አልባ አውሮፕላን ወይም ድሮን ዛሬ ሰኞ መጥተው መጣላቸውን የአገሪቱ መከላከያ ሚኒስቴር ጠቅሶ የሩሲያ ዜና አገልግሎት አስታወቀ። ተመቶ ወድቋል የተባለው የድሮኑ ስብርባሪም በደቡብ የአገሪቱ ክፍል በሚገኘው የጦር ሰፈር ላይ በማረፍ ሶስት ሰዎች መግደሉን ዘገባው አመልክተዋል። ድሮኑ ሳራቶቭ በተባለው የሩሲያ ክፍለ ግዛት ውስጥ በሚገኘው ኤንጅልስ አየር ኃይል ጦር ሰፈር ላይ ዝቅ ብሎ ይበር እንደነበር እና በአደጋው ከሞቱት መካከል ሶስቱ የጦር ሰፈሩ አባላት መሆ ናቸውን የመከላከያ ሚኒስቴሩ አስታውቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ትናንት እሁድ በቪዲዮ ባስተላለፉት የመልካም ገና በዓል መልእክታቸው የዩክሬንን ተከላካዮች አመስግነዋል። ይሁን እንጂ ዘለንስኪ በዚህ ዓመት ሁሉን ነገር አታ ሊሆን ይችላል ያለዋትን ሩሲያ ኪሳራዋን ለማካካስ በሀገራችንና በኃይል አቅርቦታችን ላይ እያደረገች ያለውን የሮኬት ጥቃት የፕሮፓጋንዳ ሰዎቿ በኩራት እንዲያስተጋቡ እየሞከረች ነው ብለዋል። ያለመብራት ጨለማ ውስጥ መሆናችን ወራሪዎችን ወደ አዲሱ ሽንፈታቸው እንዲያመሩ ከማድረግ አያግደንም ያሉት ዜሌንስኪ፣ ይሁን እንጂ ለማናቸውም አይነት ሁኔታ መዘጋጀት ይኖርብናል በማለት ጥንቃቄን አሳስበዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ሩሲያ አንድ ስቴት ለተባለው ቴሌቪዥን ጣቢያ ትናንት እሁድ በሰጡት መግለጫ ይቺ አገር በዩክሬን ጦርነት ከተሳተፉት ወገኖች ጋር ሁሉ ለመደራደር ዝግጁ ናት። ይሁን እንጂ ኪቭ እና ምዕራባውያን ደጋፊዎቿ መነጋገር አይፈልጉም ብለዋል። እንደ አውሮፓ አቆጣጠር የካቲት 24 ዩክሬንን የወረረው ክሬምሊን የታቀደው ዓላማ ግቡን እስኪመታ ድረስ የሚዋጋ መሆኑን ሲገልጽ ኪቭም በበኩሏ ሩሲያ እንደ አውሮፓ አቆጣጠር በ2014 የጠቀለለቻትን ክሬሚያን ጨምሮ ሁሉም የሩሲያ ወታደር ከዩክሬን ግዛቶች ተጠራርጎ እስኪወጣ ድረስ ውጊያውን እንደማታቆም አስታውቃለች። ጃፓን ውስጥ በሰሜን የአገሪቱ ክፍል ሆካይዶ ውስጥ ባለፈው ሳምንት በተከታታይ በጣለው የክረምት ዝናብ በትንሹ 17 ሰዎች ሲሞቱ ከዘጠና በላይ የሆኑት ደግሞ መቁሰላቸውን የጃፓን የእሳትና አደጋ አስተዳደር ተቋም አስታውቋል። በተመሳሳይ የአየር ጠባይ ዜና ፊሊፒንስ ውስጥ ጊንጉንግ በተባለችው ከተማ ትናንት የጣለው ከባድ ዝናብ ባስከተለው ጎርፍ ዘጠኝ ሰዎች መሞታቸው ተነግረዋል። 176 የሚሆኑ ሰዎች ከጎርፉ አደጋ መዳን መቻሉንም ገልጸዋል። ከባድ መሆኑ የተነገረለት ጎርፍ 44ሺህ የሚሆኑ ሰዎችን ማፈናቀሉንም ባለሥልጣናቱ አስታውቀዋል። በመጨረሻም በቻይና የሚገኙ ሆስፒታሎች እስከ ዛሬ ከፍተኛውን ቁጥር ባስመዘገቡና በአዲሱ የኮቪድ ቫይረስ በተጋለጡ ሰዎች መሞላታቸውን ሮይተርስ ዘግበዋል። 25 ሚሊዮን ነዋሪዎች በሚኖሩባት በሻንሃይ ከተማ ከፊል የሚሆነው ሕዝብ ከትናንቱ የገና በዓል በኋላ በሚመጣው የሳምንቱ መጨረሻ ለቫይረሱ ሊጋለጡ እንደሚችሉ መገመቱንም ሮይተርስ ገልጠዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። Thank you ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ታህሳስ 17 2015 ዓ ም ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦኤ የአምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ዘገባችን እንሻገራለን። በኢትዮጵያ መንግሥትና በህዋት መካከል የሰላም ስምምነት መፈረሙን ተከትሎ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራውና ሚኒስትሮችና የተለያዩ ተቋማት ኃላፊዎች የተካተቱበት ልዑካን ቡድን በመቀሌ ተገኝተው የተቋረጡ መሠረተ ልማቶችን በማስቀጠል ላይ ውይይት አድርገዋል። ልዑካኑ ከትግራይ ክልል መሪ ደብረ ጽዮን ገብረ ሚካኤልና በክልሉ የተለያዩ የህብረተሰብ ክፍሎች ከተወከሉ አካላት ጋር ተገናኝተውም ተወያይተዋል። ዝርዝሩንም ሙሉጌታ ጽባ እንደሚከተለው ያሰማናል። ከ50 በላይ የኢትዮጵያ መንግስት ባለስልጣናት፣ የተለያዩ የፌዴራል መንግስት ተቋማት አመራሮች፣ የሀገራዊ የምክክር ኮሚሽን አባላት እንዲሁም የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የኢትዮ ቴሌኮም አመራሮችና ባለሙያዎች የተገኙበት ልዑካን ዛሬ ሰኞ፣ ታህሳስ 17 2015 ዓ ም በመቀለ ከተማ ጉብኝት አካሂደዋል። የልኡካን ቡድኑ በኢትዮጵያ አየር መንገድ አውሮፕላን ነው ወደ መቀለ ከተማ የገቡት። ጉብኝቱ የመሩት የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ሲሆኑ ልኡካኑ ከክልሉ መሪና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የከተማዋ ማህበረሰብ ተወካዮች ተገናኝተው ስለ የሰላም ስምምነቱ አፈጻጸም ጉዳይ ተነጋግረዋል። አፈ ጉባኤ ታገሰ ጫፎ የሰላም ስምምነቱ ተግባራዊ እንዲሆን የፌዴራል መንግስት በቁርጠኝነት እየሰራ ነው ብለዋል። ልኡካን በመቀለ መገኘታቸው የሰላም ስምምነቱ ተግባራዊ ለማድረግ ከፍተኛ ተነሳሽነት እንዳለም ማሳያ ነው ብለዋል። በአንድ ቦታ ተቀምጠን ችግር በውይይት ለመፍታት ይሄ መድረክ እድል ነው ብለዋል። ዋናው ነገር እነዚህን ጉዳዮች ቁጭ ብለን መክረን መልክ ማስያዝ እንችላለን። ህጋዊ ስርአቱን ህገ መንግስታዊ ስርአቱ ይዘን ቁጭ ብለን መነጋገር፣ በሰለጠነ መንገድ መነጋገር እንችላለን። ይሄ ለመላው የሀገራችን ህዝብ፣ ለትግራይ ህዝብ፣ ለሁላችን በጣም እጅግ አስፈላጊ ነው። ያን ማድረግ ይኖርብናል። ይሄ ቀን እኔ ትልቅ እድል ነው ብዬ ነው የማስበው። ባለፉት ሁለት ዓመታት የሰው ህይወት አልፏል እናቶች አልቅሰዋል ብዙ ሰው ተፈናቅሏል ብዙ ዓመት የተለፋለት መሰረተ ልማትም ወድሟል ይህ ይበቃል መባል አለበት ብለዋል አቶ ተገሰ ጫፎም የሰላም ስምምነቱ ከባለፈው ተምረን ለቀጣይ ተስፋ እንዲኖረን አድርጓል ብለዋል እስካሁን የመጣንበት ድር እንደተጠበቀ ሆኖ ነገም ለምንሰራው ስራ ትልቅ ተስፋ እንዳለ ቆም ብለን ባለፉት ጥቂት ዓመታት የነበርበት ሁኔታ በደንብ እንድናይ እንድናስተውል የሚያደርግ ነው ትምህርት የምንወስድበት ነው ውጣ ውረዱ ላይ ምኑ ላይ የነበረውን ነገር ማለት ነው ከዚህ ሂደት ሁላችንም ትምህርት ከወሰድን ከተማር በአጠረ ጊዜ ውስጥ ብዙ ነገር መስራት እንችላለን የሚል ሙሉ እምነት ነው ያለ የትግራይ ክልል መሪና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለልኡካኑ ከሰላም ስምምነት በኋላ በክልሉ ስለተፈጸመ ሲያብራሩ ስላለፈው ጉዳይ ብዙ ንግግር የሚሻ በመሆኑ በጊዜውና በአግባቡ ብንወያይበት ይሻላል ብለዋል። ልኡካኑ መምጣታቸውም ዶክተር ደብረጽዮን ገብረ ሚካኤል አመስግነዋል። ቀላል ባይሆንም ጉዞ ጀምረናል። የሰላም ጉዞው የዛሬው ግን የተለየ ነው። የተነሳሽነት ትልቅ ክብር እንሰጠዋለን። ትልቅ ዋጋ ማለለው ማለት። ሁላችሁንም አመሰግናችኋለሁ። ግን ጠቅላይ ሚኒስትሩ ዶክተር አብይን በጣም ደግሞ በከፍተኛ ደረጃ ማመስገን እንፈልጋለሁ። ከስምምነቱ በኋላ ከህዝብና ከሰራዊታቸው ጋር ውይይት ማካሄዳቸው የተናገሩት ዶክተር ደብረጽዮን ገብረ ሚካኤል ህዝቡ ሰላሙ ተጠብቆ እንዲሄድለት ይፈልጋል ሲሉ ገልጸዋል። ከህዝቡ ጋር በተደረገ ውይይት ህዝቡ ሰላሙ ሙሉ እንዲሆን ይፈልጋል። ግማሹ ሰላም የሚያገኝበት ግማሹ የሚጨፈጨፍበት መሆን የለበትም ሙሉ ሊሆን ይገባል ብሎናል፣ ነው ያሉት። የትግራይ ኃይሎች ታጥቀውት የነበረ ከባድ መሳሪያዎችም ወደ አንድ አካባቢ መሰብሰቡ ተናግረዋል። ከሰላም ስምምነት በኋላ ሰብአዊ ድጋፍ መግባቱና የኤሌክትሪክ አገልግሎትም ከሀገራዊ ቋት ጋር መገናኘቱ በአዎንታ የሚታይ ነው ብለዋል። በቂ መድኃኒት አቅርቦት እንዲገባ ሌሎች መሰረታዊ አገልግሎቶችም ቶሎ ህዝቡ እንዲጠቀም መደረግ አለበት ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በክልሉ ያሉ የኤርትራና የአማራ ክልል ኃይሎችም ቶሎ መውጣት አለባቸው ሲሉ ተናግረዋል። ህዝብ በመጨፍጨፋቸውም ቶሎ መውጣት ነበረባቸው። አሁን ግን ትጥቅም ከባድ መሳሪያውን በማዘጋጀታችን ቶሎ መውጣት አለባቸው። የኤርትራ ኃይሉም እንደ ውጭ ወራሪም ያው መውጣት ነበረበት። የትግራይ ጉዳይ አይደለም። አሁን የነበረበት ይኸኛው አንፎርቹኔት ሊግ ግን እንደዛ ነው ያሉት። የውጭ ወራሪ በትግራይ ወጣ። አሁንም እየጨፈጭፈ ያለው የውጭ ሀይል ግን ያው በበጎ ፈቃድ የመጣ ስለሆነ ፔንፉል ነው፣ ፔንፉል ነው። ማፍጠን ግን አሁን አለብን። ትግራይ የተፈናቃዮች ክልል ሆናለች። ህዝቡም ወደ ቀዩ እንዲመለስ ሊታገዝ ይገባል ሲሉም ገልጸዋል። የልዑካን ቡድን አባላት ከመቀለ ከተማ ማህበረሰብ ተወካዮች በተለይ መሰረታዊ አገልግሎቶች ስለ መከፈት ዙሪያ ተወያይተዋል። የባንክ የምድርና የአየር ትራንስፖርት አገልግሎት፣ የቴሌኮም፣ የነዳጅ አቅርቦት፣ የመድኃኒት፣ የግብርና ማዳበሪያ፣ ትምህርት መጀመር፣ ሸቀጦች መግባትና ሌሎች መሰረታዊ አገልግሎቶች እንዲከፈቱና እንዲገቡ ተሳታፊዎች ጠይቀዋል። እነዚህ አገልግሎቶችና አቅርቦቶች አለመኖርም በህዝቡ የፈጠረው ችግር አንስተዋል። የፌዴራል የፌዴራል ተቋማት አመራሮች እነዚህ ለመፍታት በቁርጠኝነት እየሰራንን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለ። ሙልጌታን አመሰግናለሁ። በኢትዮጵያ የፌዴራል መንግስት ከፍተኛ የልኡካን ቡድንና በህወሓት መሪዎች መካከል ዛሬ በመቀለ የተካሄደ ውይይት በሁለቱ ወገኖች መካከል ያለ ሶስተኛ ወገን ጣልቃ ገብነት የተካሄደ የመጀመሪያው ውይይት ነው። ከልኡካን ቡድኑ ጋር የተጓዙ የመንግስት የመገናኛ ብዙሀንም ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ጋር ቃለ መጠይቅ ሲያደርጉ ታይተዋል። ዛሬ መቀሌ ላይ የአንድ ቀን ቆይታ ባደረገው የኢትዮጵያ መንግስት ከፍተኛ የልኡካን ቡድን ውስጥ ከተካተቱት ባለሥልጣናት መካከል የአገልግሎት ሰጪ ተቋማት የበላይ ኃላፊዎችም ተገኝቶበታል። ባለሥልጣናቱ የአንድ ቀን ጉብኝታቸውን አጠናቀው ወደ አዲስ አበባ ማምሻውን ተመልሰዋል። እነዚህ የኢትዮ ቴሌኮም፣ የመብራት ኃይል፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ አየር መንገዶች የመንገዶች ባለሥልጣንና የሌሎችም ተቋማት የበላይ ኃላፊዎች አገልግሎት እየተጀመረ ባለበት ሂደትና ተያያዥ ጉዳዮች ላይ ከመቀሌ ከተማ ነዋሪዎች ጋር መወየታቸውም ተሰምቷል። እነዚህን ጉዳዮች የተመለከተው ዘገባ በነገ ዕለት ይደመጣል። ወደ ቀጣዩ ዘገባ እንሻገር። የሰላም ስምምነቱ የትግበራ ሂደት ተስፋ ሰጭ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የፌዴራል መንግሥት ከፍተኛ ልዑካን ቡድን ወደ መቀሌ ከማምራቱ በፊት የሰላም ስምምነቱን በማስመልከት ጠቅላይ ሚኒስትሩ በተሳተፉበት መድረክ ላይ በተደረገ ግምገማ በሁለቱም ወገን የስምምነት አተግባበሩ ተስፋ ሰጭ መሆኑ ተገልጸዋል። ጠቅላይ ሚኒስትሩም ከግምገማው በኋላ ከማኅበራዊ ድረገጾቻቸው ይህንን አመላክተዋል። ነገር ግን ስምምነቱ በመተግበር ረገድ መዘግየት መኖሩንና በተናጠል የሚሰጡ የተጣረሱ መግለጫዎች ደግሞ ለስምምነቱ ትግበራ እንቅፋት እንደሆኑም ገምጋሚዎች እንዳነሱ ተመልክተዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን አንድ የፖለቲካ ተንታኝ ሊጣረሱ የሚችሉ መግለጫዎችን መስጠት የሚጠበቅ ነው፣ በመሆኑም ለስምምነቱ እንደ ጉሎ ስጋት መታየት ግን የለበትም ብለዋል። ኬኔዲ አባተ ዝርዝር ይዟል። በአፈጉባኤ ታገሰ ጫፉ የተመራ የፌዴራል መንግስት ከፍተኛ የልኡካን ቡድን ዛሬ መቀሌ ከመግባቱ በፊት በኢትዮጵያ መከላከያ ሰራዊትና በትግራይ ተዋጊዎች ከፍተኛ ወታደራዊ አመራሮች መካከል በኬንያ ለሁለተኛ ጊዜ በተደረገው ውይይትና ስምምነት በተደረሰባቸው ነጥቦች ላይ የኢትዮጵያ መንግስት ከፍተኛ ባለስልጣናት ተወያይተዋል። ትናንት በተካሄደው በዚሁ ውይይት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ድረገጾቻቸው በኩል በሰጡት አስተያየት የናይሮቢ ሁለተኛውን ውይይት ተከትሎ የሰላም ሂደቱ ን ዛሬ ገምግመናል ካሉ በኋላ እንደ ግምገማችን የሰላም ስምምነቱ ትግበራ ሂደት ተስፋ ሰጭ ነው ብለዋል። የኢትዮጵያ መንግስት ተደራዳሪ ቡድን አባላት የኬንያውን ውይይት በማስመልከት ገለጻ ያደረጉ ሲሆን የሰላም ስምምነቱን ተግባራዊ ከማድረግ አንጻር በመንግስት በኩል የተወሰዱት ሰብአዊ ድጋፍን የማድረስ የመሰረተ ልማት የመልሶ ግንባታ ስራዎች፣ ስለ ሰላም ስምምነቱ ግንዛቤ መፍጠር ስራና የሽግግር ማዕቀፍ ፖሊሲ ለማዘጋጀት የተሰራው ስራ አበረታች ናቸው በሚል መገምገማቸውን የአገር ውስጥ መገናኛ ብዙሀን ኢራን ዘግበዋል። በግምገማው በህወሀት በኩልም የሰላም ስምምነቱን ዓላማ ከማስገንዘብ አንጻር ጥሩ ጅምሮች አሉ ተብሏል። በተጨማሪም ህወሀት በከፊልም ቢሆን ታጣቂዎችን ከግንባር እንዲርቁ ማድረጉና ከባድ የጦር መሳሪያዎችን ወደ አንድ ማዕከል ማሰባሰብ መጀመሩ በመልካም ጎን ተገልጿል በማለትም ተዘግቧል። በተናጠል የሚሰጡ የሚጣረሱ መግለጫዎች በስምምነቱ ላይ እክል እየፈጠሩ ነው ሲሉ የትናንቱ ውይይት ተሳታፊዎች መገምገማቸውንም ነው የሀገር ውስጥ መገናኛ ብዙሃን የገለጹት እንጂ በተናጥል የሚሰጡና እየተጣረሱ የተባሉ መግለጫዎችን በተመለከተ በግልጽ የተጠቀሰ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት በቅርቡ ቅዳሜ ታህሳስ 8 2015 ዓም ባወጣው መግለጫ በአንዳንድ የመከላከያ ኃይል ባልደረሰባቸው የትግራይ አካባቢዎች በተለይም በመቀሌ የህብረተሰቡን ሰላም የሚነሱ የተደራጁ ዘረፋዎች እየተካሄዱ ነው ሲል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተራቸው በሰጡት ምላሽ ደግሞ እኛና ህዝባችን ልንፈታው የማንችለውን የትኛውም የጸጥታ ስጋት ማንም ሊፈታው አይችልም ብለዋል። ከሰላም ስምምነቱ በኋላ በትግራይ ክልል ስላለው የጸጥታ ሁኔታ የኢትዮጵያ መንግስት መግለጫ አውጥቶ ህወሀት ምላሽ ሲሰጥ የአሁኑ ለመጀመሪያ ጊዜ ነው። የመንግስትን መግለጫና አቶ ጌታቸው የሰጡትን ምላሽ የመሰሉ አካሄዶች ይዘታቸው ከሰላም ስምምነቱ ጋር ይቃረን እንደሆነ የጠየቅናቸው የፖለቲካ ተንታኙ አቶ ዳዊት መሀሪ ተከታዩም ብለዋል። ያው የሰላም ስምምነቱ ሲደረግ የሰላም ስምምነት የተደረገባቸው ነጥቦች እንዳሉ ሆነው በእነሱ አካሄድም ሆነ ከዚያ ባሻገር ባሉ ጉዳዮች ላይ ልዩነት መኖሩ እና እነዛ ልዩነቶችን ተከትሎ በመግለጫዎች የሚተላለፉ ተቃርኖች አይኖሩም ብሎ መጠበቅ አይቻልም፣ የሚጠበቅ ነው የሚሆነው። ስለዚህ የተለየ ሰላም ስምምነቱ ወደ አልተፈለገ አቅጣጫ ለመሄዱ አመላካች ተደርጎ የሚወሰድ ነጥብ አይደለም። ሶ ይሄ ሰጣ ገባው አካል ነው የሚሆነው። ይሄ ደግሞ የሚቀጥልም ነው የሚሆነው። ይሄ አንዱ በዚህ በልኩ ይገለጽ እንጂ ከዚህም በኋላ መሰል ነገሮች የሚቀጥሉ ናቸው። ምክንያቱም ፖለቲካል ሴትልመንት መጥቶ ነገሩ ወደ መጠናቀቂያ ወደ ፍጻሜ እስካልደረሰ ድረስ የበላይ አካል የለብኝም፣ እኔ ራሴን ይቻልኩ ነኝ፣ ከኔ ከላይ የሚቀመጥ የለም የሚል ክርክር ወይም ደግሞ ፉክክር የፓወር ኮንፍሮንቴሽንስ መኖራቸው የሚጠበቅ ነው የሚቀጥልም ነው ብዬ ነው የማስበው። ከዚያ በተረፈ ግን የተጋነነ ኮንፍሮንቴሽንም ደግሞ አይደለም። የሕወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እሁድ ታሳስ ዘጠኝ ባደረጉት ንግግር ለሰላም ስምምነቱ ተግባራዊነት በእነርሱ በኩል ኃላፊነታቸውን እየተወጡ መሆናቸውን ገልጸው የፌዴራሉ መንግስት ግን ጉድለቶች እንዳሉበት አብራርተው ነበር። ለዚህ ክስ ከፌዴራሉ መንግስት በኩል በቀጥታ የተሰጠ ምላሽ ባይኖርም የናይሮቢውን ሁለተኛ ውይይት በማስመልከት ከፍተኛ የፌዴራል የመንግስት ኃላፊዎች ያደረጉትን ግምገማ ተከትሎ ጠቅላይ ሚኒስትር አብይ በማህበራዊ ድረገጾቻቸው ባስተላለፉት መልእክት አሁንም ለሰላም ያለን ቁርጠኝነት ጸንተናል ብለዋል። በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት አተገባበር ግን በትናንቱ የፌዴራል መንግስት ከፍተኛ ባለስልጣናት ግምገማ መዘጌቱ ተመልክቷል። ጥቅምት 23 የተፈረመው የፕሪቶሪያው የሰላም ስምምነት በአንቀት 3 ላይ በትግራይ ክልል ህዝባዊ አገልግሎቶችን ለማስጀመር የሚያስችል ምቹ ሁኔታ ለመፍጠር እንዲሁም የከተማዋን ነዋሪዎች ደህንነት ለመጠበቅ የፌዴራል ኃይሎች መቀሌ ከተማ እንዲገቡ ፓርቲዎች ተስማምተዋል ይላል። ለዚህም ተግባራዊነት የኢትዮጵያ መከላከያ የኢትዮጵያ ሰራዊት እና ሌሎች የፌዴራል ተቋማት የሁለቱ ከፍተኛ ወታደራዊ አዛዦች በሚያደርጉት ግልጽ ግንኙነት አማካኝነት በሰላማዊና በተቀናጀ መልኩ በፍጥነት መቀሌ መግባት እንዳለባቸው ይደነግጋል። ይሁን እንጂ ከስምምነቱ በኋላ ለመጀመሪያ ጊዜ ዛሬ ታኅሳስ 17 የፌዴራሉ መንግስት ከፍተኛ ልዑካን መቀሌ ቢገቡም የፌዴራል መከላከያ ሰራዊትና ሌሎች ተቋማት እስካሁን ወደ ከተማዋ ስለ መግባታቸው የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ። ኬኔዲን አመሰግናለሁ። በመከታተል ላይ ያላችሁ የሰኞ ምሽት የአሜሪካ ድምፅን ስርጭት ነው አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች የሆኑ የኦሮሞ ተወላጆች ፋኖ ብሎ በገለጹት ኢመደበኛ የአማራ ታጣቂ ቡድን ባለፈው ሳምንት በተፈጸመ ጥቃት በርካታ ሰዎች ተገለዋል ሲሉ ተናግረዋል። በአካባቢው የሚኖሩ የአማራ ተወላጆች በበኩላቸው ኦነግ ሸኔ በማለት በጠቀሱት ታጣቂ ቡድን እየተፈጸመ ነው ባሉት ጥቃት በርካታ ሰዎች መገደላቸውን ለአሜሪካ ድምፅ ገልጸዋል። ከምስራቅ ወለጋ አስተዳደር ላለፉት ጥቂት ቀናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በውላይታ ዞን ባደረጉት ንግግር አሁን ሀገሪቱ እያመሰ ያለው የኦሮሞ ሸኔና የአማራ ሸኔ ነው ሲሉም ተናግረዋል። ፀሐይ ዳምጠውና አስቴር ምስጋናው ያቀናበሩትን ወይም ያዘጋጁትን ዜና ፀሐይ ዳምጠው በመቀጠል ታሰማናለች። በኦሮሚያ ክልል ምስራቅ ወለጋ ዞን ያለው የጸጥታ ችግር አሁንም መፍትሄ አለማግኘቱን የገለጹት የአካባቢው ነዋሪዎች በተለይ ባለፈው ሳምንት ተጨማሪ ጥቃቶች ተፈጽመዋል ብለዋል። በዞኑ የግዳ አያናና ኪረሙ ወረዳዎች ውስጥ ተፈጸመ የተባለውን ጥቃት በተመለከተ ከኦሮሞ ተወላጅ ነዋሪዎችና ከአማራ ተወላጅ ነዋሪዎች የሚሰጡ መረጃዎች ግን እርስ በርስ የሚጣረሱ ናቸው። ለደህንነት የሰጋለው ስሜ አይጠቀስ ያሉ የአንድ የግዳ አያና ወረዳ ሆሚ አንፋራቀ ወሌ ነዋሪ የሰላም ሁኔታው በጣም አስቸጋሪ ነው። ለወደፊቱ ደግሞ ይበልጥ አስቸጋሪ ይሆናል ብዬ እሰጋለሁ። ያው መንግስት እነዚህን ጽንፈኞችን ከአካባቢው ካነሳቸው ሰላም ሊሆን ይችላል ይሆናል እንጂ አሁን አስቸጋሪ ነው። ሴቶች መንገድ ላይ ይሞታሉ። አዛውንቶች እንደዚሁ ይሰቃያሉ። ምንም የለም። መንገድ ዝግ ነው። ከነቀምቴ ጀምሮ ወደ አንድ መቶ አስራ ሁለት ኪሎ ሜትር የሚሆነው መንገድ ዝግ ነው። ተማሪ በመንገድ ላይ ይገደላል። ለምሳሌ ታህሳስ 12 2015 ዓ ም ሁለት የቤተሰብ አባል የሆኑ ሰዎች ተገደሉብኝ። እነሱን እንደ ሁኔታው ቀብረናል። ሌሎች አስከሪ ናቸው ያልተገኘም አሉ፣ ፈልገን ያጣ ናቸው። እንዲሁም በተጨማሪ ከጎረቤቶቻችን መካከል አስራ ዘጠኝ ሰዎች ተገድለዋል። እኚው ግለሰብ አክለውም አጎራባች በሆነው ኪረሙና ግዳ አያና ወረዳዎች ውስጥ ውጥረት መቀጠሉንና ኅብረተሰቡ ወጥቶ ለመግባት መቸገሩን ገልጸዋል። የመንግስት የጸጥታ ኃይሎች ከከተማ ራቅ ባሉ ቀበሌዎች አይደርሱም በማለትም ጭምር ገልጸዋል። በምስራቅ ወለጋ ግዳ አያና የሚኖሩ አንዳንድ የአማራ ተወላጆች በበኩላቸው ጥቃት እየፈጸ የተፈጸመ ነው ያሉት፣ ኦኔክሽን ብሎ የጠቀሱት የታጠቀ ኃይል እና በክልሉ ልዩ ኃይል መሆኑን ጠቅሰዋል። ጋጅጊ ትባላለች ከተማ ማክሰኞ ዕለት እና በግዳያና ወረዳ መጥተው ልዩ ኃይል እና ሸኔ ተቀናጅተው ማለት ነው፣ መጡ ጠዋት አካባቢ ገቡ ማለቻቸውን። ተኩስ ሲተኩሱ ሲለዋወጡ አሉ። ምን ሰዎች ጋራ ያው የሚያቃጠሉት እንዴት ያቃጠሉ፣ የሚገርምሽ እንስሳት ሳይቀር ነው አርግተው ይሄዱት እነሱ እና ቤተ ቤተክርስቲያን ውስጥ ገብተው ሴት ሕጻናት መለኩሴ ገለው፣ ቤተክርስቲያንንም አጋይተው ነው ሄዱ። ከዛ መከላከያ ማያስ ሶስት ነው ምናምን ይባላል ሲጠቅስባቸው የሚጨፈጭፉትን ጨፍጭፈው መጋዘን እየከፈቱ ቤትዬ የከፈቱ የሚችለው ስንች ነው። በጣም ብዛት ነው። እኔ ቢያንስ ቢያንስ እንኳን በቀላሉ አንድ መቶ ሀምሳ ሰው ሳይሞት ይቀራል ብዬ ንጽዋኑ ምንም ምንም ተታኳሾች ሳይሆን እንኳ ብዙ የአማራ ተወላጆች ሸኔ ነው ጥቃት የፈጸመብን ብለው ያቀረቡትን አቤቱታ በተመለከተ በተደጋጋሚ ሲጠየቅ የነበረው መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ታጣቂ ቡድን ይህንን ውንጀላ እንደማይቀበል ሲገልጽ ቆይቷል። በምስራቅ ወለጋ በተደጋጋሚ በተከሰተው ጥቃት በሺዎች የሚቆጠሩ ነዋሪዎች ከቀያቸው ተፈናቅለዋል፣ ቤተሰብ ተበትኗል፣ ንብረት ወድመዋል፣ ተዘርፏል፣ እንዲሁም የበርካታ ሰው ህይወት ጠፍቷል ሲሉ ነው ነዋሪዎች የተናገሩት። በዚህ ጉዳይ ላይ ከዞኑ ከክልሉና ከፌዴራል መንግስት ባለስልጣናት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በወላይታ ዞን ባደረጉ ያደረጉት ንግግር በሀገሪቱ ውስጥ ሰላም እያደፈረሱ ያሉት የአማራ ሸኔና የኦሮሞ ሸኔ ናቸው ስሉ ገልጸዋል። ኢትዮጵያ ውስጥ ሁለት አደገኛ ዋልታ የረገጡ እሳቤዎችና ትናንሽ ቡድኖች ይታያሉ። እነዚህ ሁለት ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። የኦሮሞ ሸኔና የአማራ ሸኔ ቦታቸው ይለያያል እንጂ የሁለቱም ሀሳብ እኔ የምፈልጠው የምቆርጠው ኢትዮጵያ ካልሆነች፣ በእኩልነት ኢትዮጵያን ማየት አልፈልግም የሚል እሳቤ ያላቸው ሰላም የማይፈልጉ በመሰዳደር በመገዳደል ስልጣን የሚገኝ እንደሆነ የሚያስቡ የኢትዮጵያን ካርታ የሚቀይሩ በጋራ የማያኖሩ ትናንሽ አጀንዳ የሚያጎሉና የሚበትኑ መሆናቸውን አውቀን በተለይም የኦሮሞና የአማራ ሰፊው ሕዝብ እንዲሁም የተቀረው ሕዝብ ከጽንፈኝነት ዋልታ ከረገጠ እሳቤ በግድያ ከማሸነፍ አመለካከት እንዲጠበቅ ማንኛውም ጉዳይ ካለ በንግግር፣ በምክክር፣ በውይይት ለማስተካከል ልባችን የተከፈተ አእምሯችን የተዘጋጀ እንዲሆን አደራ ልላችሁ እፈልጋለሁ። የአማራ ሸኔት ሲሉ ጠቅላይ ሚኒስትሩ በግልጽ ይህ አካል ነው አላሉም። ጉዳዩ ይመለከተኛል ስል በዚህ ዙሪያ ላይ ሀሳቡን ያንጸባረቀ አካልም የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ አካል ጉዳትና መፈናቀል የፌደራል መንግስት አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ብለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን በእጅጉ አመሰግናለሁ። ኢትዮጵያን የሚመለከቱ ዘገባዎችን ለጊዜው ገታ አድርገን እኛ ወዳለንበት ወደ ዩናይትድ ስቴትስ እንመለስ። እንደ አውሮፓውያኑ አቆጣጠር ጥር 6 ቀን 2020 ዓ.ም በአሜሪካ ኮንግረስ ላይ የተፈጸመውን ጥቃት ሲመረምር የቆየው ኮሚቴ የቀድሞው ፕሬዚደንት ዶናልድ ትራምፕ ለጥቃቱ ትልቅ ሚና ተጫውተዋል ሲል ወንጅሎ የአገሪቱ ጠቅላይ አቃቢ ሕግ ምርመራ እንዲያደርግ ባለፈው ሳምንት ምክር ሀሳብ አቅርቧል። የአገሪቱ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ ቀጣይ ህጋዊ ሂደቶች ውስጥ ለመግባት በሚዘጋጁበት በዚህ ወቅት ፕሬዚደንት ጆ ባይደንና ዋይት ሀውስ የሚቀጥለው ምርጫ ተቀናቃኛቸው ሊሆኑ የሚችሉትን ዶናልድ ትራምፕ ላይ ሆን ብለው ያነጣጠሩ ላለመምሰል በጥንቃቄ እየተጓዙ ይገኛሉ። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊድኳራ የላከችውን ዘገባ እንግዶ ወልዱ እንደሚቀጥል ያከሰማናል። እንደ አውሮፓውያን አቆጣጠር ጥር ስድስት ቀን 2020 ዓ ም በቀድሞው ፕሬዚደንት ዶናልድ ትራምፕ ደጋፊዎች በአሜሪካ ኮንግረስ ላይ የተፈጸመው ጥቃት ሁለት ዓመት ሊሞላው ሁለት ሳምንት በቀረበት በዚህ ወቅት በአሜሪካ ታሪክ ያልተለመደ ነገር ተከስቷል። ከሁለቱም ፓርቲዎች የተወጣጡ አባላት ያሉት መርማሪ ኮሚቴ በዛው ዓመት ተከናውኖ የነበረውንና ጆ ባይደን ያሸነፉበትን ምርጫ ውጤት በኃይል ለመገልበጥ በተደረገው ሙከራ ዶናልድ ትራምፕ ሚና ተጫውተዋል በሚል የአገሪቱ የፍትህ ሚኒስቴር የወንጀል ምርመራ እንዲያደርግ ምክረ ሀሳብ አቅርቧል። ካሪን ዣን ፒየር የዋይት ሃውስ ፕሬስ ኃላፊ ናቸው። very careful to not to politicize this process at all This administration peter washington university the best thing that president biden can do is do what he's doing which is say you know ፕሬዚደንት ጆ ባይደን ማድረግ ያለባቸው አሁን እያደረጉ ያለውን ነው። ኮሚቴው አሳማኝ ሙግት ይዞ መጥቷል። በኮሚቴው ድምዳሜ እስማማለሁ። ዲሞክራሲን ማበልጸግና መንከባከባችንን መቀጠል አለብን ከዚህ በኋላ የፍትህ መስሪያ ቤቱ ስራ ነው ብለው ከመንገዱ ዘወር ማለት ነው ያለባቸው። ጠቅላይ አቃቤ ህጉ የሚሾመው በአገሪቱ ፕሬዚደንት አቅራቢነትና በህግ መወሰኛ ምክር ቤቱ አጽዳቂነት ነው። እንደ አውሮፓውያን አቆጣጠር በ1970ዎቹ የወቅቱ ፕሬዚደንት ሪቻርድ ኒክሰን ጠቅላይ አቃቤ ሕጋቸውን የፖለቲካ አጀንዳ ማስፈጸሚያ ለማድረግ ከሞከሩበት የዋተርጌት ቅሌት በኋላ ሚኒስቴር መስሪያ ቤቱ ገለልተኛ እንዲሆን በርካታ ስራዎች ተሰርተዋል። እንደ አውሮፓውያን አቆጣጠር በ1978 የወጣውም በመንግስት ውስጥ ስለሚኖር ስነ ምግባር የሚያመለክተው ደንብ የፍትህ መስሪያ ቤቱ ከፕሬዚደንቱ ቁጥጥር ውጭ የሆነው ገለልተኛ በመሆን ምርመራ እንዲያካሄድ ይፈቅዳል። የወቅቱ ጠቅላይ አቃቢ ህግ ሜሪክ ጋርላንድ ያንን ህግ ተጠቅመው በትራምፕ ላይ የሚካሄደውን ምርመራ እንዲመሩ ጃክ ስሚዝን ሽመዋል። ሜሪክ ጋርላንድ ስለ ሽመቱ ጠቀሜታ ይህን ይላሉ። እንዲህ አይነቱ ሹመት የፍትህ መስሪያ ቤቱ ጥንቃቄ የሚሹ ጉዳዮች ገለልተኝነትና ተጠያቂነት በሰፈነበት መንገድ እንዲያዙ እንደሚሻ የሚያመላክት ነው። ዶናልድ ትራምፕ ግን ምርመራው የፖለቲካ በቀል መወጫ ነው ባይ ናቸው። ባለፉት አመታት፣ በሚሊዮን የሚቆጠሩ ሰነዶችን አስረክቤያለው የታክስ ሰነዶችን ጨምሮ ሁሉንም ነገሮች። በእኔ ላይ ምንም ያገኙት ነገር የለም። ያ ማለት እዚያ አገራችን ውስጥ ካሉ በጣም ሀቀኛና ንጹህ ሰዎች አንዱ እንደሆንኩ ተረጋግጧል ማለት ነው። ከዚህ በፊት በወንጀል ጥፋተኛ የተባለ የቀድሞ ፕሬዝደንት የለም። የፖለቲካ ክፍፍሉን ያባብሰዋል ሲሉ አብዛኞች ይሰጋሉ። ሌሎች ደግሞ አስፈላጊ ነው ይላሉ። ዊሊያም ሃውል በቺካጎ ዩኒቨርሲቲ የአሜሪካ ፖለቲካ ፕሮፌሰር ናቸው። ቢያንስ በፍትህ መስሪያ ቤቱ በኩል ገለልተኝነት እንዳለ እንዲሁም በብዙ መንገድ ህገ ወጥ በሆነ የቀድሞው ፕሬዚደንት ላይ የሚከናወን ክስ ይኖራል። ይህም የህግ የበላይነትን ለማስፈንና ዲሞክራሲያችንን ጠብቆ ለማቆየት ይጠቅማል። ያንን ነው የፍትህ መስሪያ ቤቱ የሚያደርገው። በመንግስት ላይ አመፅ እንዲደረግ በማገዝ ህጋዊ ሂደትን በማወቅ የዩናይትድ ስቴትስ መንግስትን ለማጭበርበር በማሴርና የሐሰት ቃል በመስጠት ትራምፕ እንዲከሰሱ መርማሪ ኮሚቴው ሐሳብ አቅርበዋል። እንግዲህ ወልዴን በእጅጉ እናመሰግናለን። እያዳመጣችሁ ያላችሁት በ19 በ21 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በኢትዮጵያ አቆጣጠር አሁን ከምሽቱ 3 ሰዓት ከ34 ደቂቃ ከ23 ሰከንድ ሆኗል። የምሽቱን የመጀመሪያ አጋማሻችን ምዕራፋችንን አጠናቅናል። የሁለተኛው አጋማሽ ዝግጅቶችን ደግሞ ከዚህ ሀፍታ በኋላ ማስደመጣችንን እንቀጥላለን። የምራፍ ሁለት የመጀመሪያው መሰናዶ ወደ ምስራቅ ኢትዮጵያ ይወስድናል። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳይ የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም፣ የድሮ ባቡር ለንግድና ትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረው የድሬዳዋን ባቡር መስመር በተመለከተ በአጃንስ ፍራንስ ፕሬስ የተሰናዳውን ዘገባ ጽዮን ግርማ በመቀጠል ታሰማናለች። ባቡር ከድሬዳዋ ጣቢያ ከፍተኛ ድምፅ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። በአንድ ወቅት አስርት ዓመታት ላስቆጠረው ተሳቢ ባቡር ብርሃን የሰጡ የነበሩት መብራቶች መስራት ካቆሙ ዓመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓ ም የተሰራው ባቡር በሳምንት ሁለት ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ አስራ ሁለት ሰዓታት በሚፈጀው የሁለት መቶ ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሌኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች። ሐዋሽ ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ ገዛለሁ። የቲማቲም ድል ዘይት እና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር እገዛለሁ። ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓ ም ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባቸው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል ሶስት ብቻ መቆሚያ ጣቢያዎች ሲኖሩ፣ የፈረንሳዩ ባቡር ስምንት መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉት ጣቢያዎች አይቆምም ይላል። በአሮጌው ባቡር ላይ ለአርባ አመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሀሳብ አላቸው። ይሄ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች፣ መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ። ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም። የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለእኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለእኛ ምንም ጥቅም አይሰጥም። ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ አስር ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የስልሳ ሁለት ዓመቱ አዛውንት አዩ አሰፋ እያንዳንዷ ቃየችበትን ዋጋ ያን እንደሚጨምር ራሱ ገመተው አሁን አሁን ትንሽ እዚ አካባቢ ሞሞሰ ስንለው ፓስታው ከዚ ይመጣ ዜች ይመጣ ስኮር ይመጣ ይሄ ቢቋም ይሄ ተቅለላ ጣቢያ ረሀብተኛ። ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒሊክ ትዕዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ ም በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በምጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋት እና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ ቸልተኝነት ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመውም ምክንያት ሆነ የደርግን እግር መውደቅ ተከትሎም ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት ሁለት ሺ አምስት መቶ ሰራተኞች ውስጥ ሶስት መቶ ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዘ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት አመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን ዕድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቅሱት አንድ ማሽን ኤልዌል፣ እና ሴሪክ ፕሌን ሴንት ዴኒስ ሺህ ዘጠኝ መቶ ሶስት የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የስልሳ ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎችና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ አምስት መቶ ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውብሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው። አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ መቶ ዓመት ያስቆጠረ እውቀታቸው እንዲጠፋ ፈቃደኛ አይደሉም። የሀምሳ ሶስት አመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው ነው። ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ እውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማ እናመሰግናለን። ቀጣዩ ዘገባ ደግሞ ሳምንታዊው የአፍሪካ ንክ ጉዳዮች ነው። ከቀናት በፊት በዋሽንግተን ዲሲ ለሶስት ቀናት የተካሄደውና አምሳ የአፍሪካ ሀገራት መሪዎች የተጋበዙበትን የዩናይትድ ስቴትስና ና የአፍሪካ መሪዎች ጉባኤ ለመዘገብ ከተለያዩ የዓለም ሀገራት የመጡ ጋዜጠኞችም አብረው ነበሩ። ለመሆኑ ጉባኤው የሚዲያ ተቋማትን ያስተናገደበት መንገድ ምን ይመስላል? ጋዜጠኞች ሲያዘጋገብ ሂደታቸው ምን ይመስላል? ስትል ስመኝሽ የቆየ በጉባኤው ላይ ከነበሩ የተወሰኑ ጋዜጠኞች ጋር ትነጋግራለች። በመቀጠል ዘገባው ይደመጣል። የመጀመሪያው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ከተካሄደ ከስምንት ዓመታት በኋላ የተዘጋጀው ሁለተኛው ጉባኤ የኮቪድ ወረርሽኝ በዓለም ዙሪያ መሰራጨቱን ተከትሎ ከቤት ያለ መውጣት ክልከላዎች ከታወጁበት ጊዜ ወዲህ ዋሽንግተን ዲሲ ለመጀመሪያ ጊዜ ያስተናገደችው ዓለም አቀፍ ዝግጅት ነው። ይህን 49 የአፍሪካ መሪዎችና የአፍሪካ ሕብረት ባለስልጣናት የተጋበዙበትን ጉባኤ ለመዘገብ ታዲያ በመቶዎች የሚቆጠሩ ጋዜጠኞች ከሀገር ውስጥና ከተለያዩ የአፍሪካ ሀገራት ተሰባስበው በዋሽንግተን ዲሲው የስብሰባ ማዕከል የተገኙ ቢሆንም ጉባኤው ሚዲያውን ያስተናገደበት መንገድ ከሌሎች ዓለም አቀፍ ጉባኤዎች የተለየ እንደነበር የሚዲያ ባለሙያዎች ይናገራሉ። ዴቪድ ሽራር በትውልድ ዛምቢያዊ ሲሆን በዩናይትድ ስቴትስ በሚኖርበት ዋሽንግተን ግዛት ሲያትል ውስጥ መሰረቱን ያደረገ ቻናል ኤቲቪ የተሰኘ ሚዲያ ባለቤት ነው። እንደ አውሮፓውያን አቆጣጠር በ2014 የተካሄደውን ጉባኤ የመዘገብ እድል ነበረኝ። ነገር ግን የኮቪድ-19 ወረርሽኝ ተጨምሮበት ይሄኛው በጣም ይለያል። ምቾት የሚነሱ ነገሮች የሚጀምሩት ገና ከሆቴላችን ስንወጣ ነው። በየቀኑ የኮቪድ ምርመራ ማድረግ አለብን። በዛ ላይ ሁሉም ነገር ተዘጋግቷል። በተለይ እዚህ ለማይኖሩና እውቀቱ ለሌላቸው በጣም አስቸጋሪ ነበረ። የአሜሪካና የአፍሪካ መሪዎች ጉባኤ ከዩናይትድ ስቴትስ እጅግ የበረታ ቅዝቃዜ ጋር እኩል ነው የጀመረው። የመገናኛ ብዙሃን ባለሙያዎች ቀናቸውን የሚጀምሩት ደግሞ ጋዜጠኞች በኢሜይል በሚደርሳቸው የኮቪድ-19 ምርመራ ቀጠሮ ነው። ምርመራውን አጠናቀው ኮቪድ እንዳልተገኘባቸው ያረጋገጡ ጋዜጠኞች ጠንከር ወዳለ አንዳንዴም በአነፍናፊ ውሻዎች ወደ ታገዘው የፍተሻ ስፍራ ያመራሉ። በተለይ የካሜራና ሌሎች የመቅረጫ ቴክኖሎጂዎችን ይዘው ወደ ጉባኤው ለሚያመሩ ከብርዱ ጋር እየታገሉ ፍተሻውን ማለፍ ይጠበቅባቸዋል። ጋዜጠኞቹ እንደሚሉት ግን በጣም ፈታኙ የአፍሪካ መሪዎችንና ልዑካን ቡድኖችን ማግኘት ነበር። ከአፍሪካ የመጡ መሪዎች ለምሳሌ ከዛምቢያ ወይም ከኢትዮጵያ ራሳቸው ይዘዋቸው የመጡትን የሚዲያ ባለሙያዎች ብቻ የሚጠቀሙና ለእነሱ ብቻ መረጃ የሚሰጡ ከሆነ ትርጉም የለውም ምክንያቱም ፕሬዚደንቶቹ ከሌሎችም የመገናኛ ብዙሃን ጋር መገናኘትና ድምፃቸው በመላ አህጉሪቱ እንዲሰራጭ ማድረግ አለባቸው። ለእኔ ትልቁ ገደብ የነበረው ችግር ያ ነው። በደቡብ አፍሪካዋ ሀገር ቦትስዋና ተወልዶ ያደገውና አሁን በአሜሪካ ካሊፎርኒያ ግዛት ውስጥ በምትገኘው ሎስ አንጀለስ ከተማ የሚኖረው ቻርለስ አንየም አፍሪካን ታይምስ የተሰኘው የፓን አፍሪካን ሚዲያ ዋና አዘጋጅ ሆኖ ይሰራል። ከዚህ ቀደም ከዘገባቸው ዓለም አቀፍ ዝግጅቶች ጋር በማነጻጸር ጉባኤው በጥሩ ሁኔታ መዘጋጀቱን የሚገልጸው አንየም ሚዲያው የተስተናገደበት መንገድ ግን ሊሻሻል ይገባል ይላል። ይሄ ጉባኤ ሚዲያው ከተሳታፊዎች ጋር መነጋገር የሚችልበት መሆን ይችል ነበረ። በእርግጥ የጸጥታ ችግሮች እንዳሉ እረዳለሁ። ለበርካታ አህጉራትን አቆራርጠው ለመጡ ጋዜጠኞች ግን በተለይ የአፍሪካ መሪዎችን ማናገር እንዲችሉ እድሉ መመቻቸት አለበት፣ በተለይ ደግሞ ከአፍሪካ ለመጡ ጋዜጠኞች ምክንያቱም እነዚህ ጋዜጠኞች የመጡት ዜና ተመርጦ ከሚተላለፍባቸው ሀገራት ነው። እዚህ ግን ያለምንም ገደብ ሊያናግሯቸው የሚችሉበት የሙያ ነጻነት አላቸው። እንዲያም በግሉ ባደረገው ጥረት ከአፍሪካ ሕብረት ወቅታዊ ሊቀመንበርና የሴኔጋል ፕሬዝዳንት ማኪ ሳል ጋር አጭር ቃለ መጠይቅ የማድረግ እድል ገጥሞታል። ሌሎች አፍሪካ መሪዎችን ለማናገር ያደረገው ጥረት ግን አልተሳካለትም። ለምሳሌ የሩዋንዳን ፕሬዚደንት ፖል ካጋሜን ለማናገር ፈልጌ ነበረ። ነገር ግን ጥበቃው በጣም ከፍተኛ ስለነበረ አልቻልኩም። ስለ ሚዲያ ሽፋን ስናወራ እነዚህ መሻሻልና መስተካከል ያለባቸው ችግሮች ናቸው። ስታገኛቸውና ወደ እነሱ ስትሄጂ ሕግ እንደተላለፍሽ ይቆጠራል። ነገር ግን ጋዜጠኞችና የጋዜጠኝነት ባለሙያዎቹ ስራቸውን መስራት እንዲችሉ የሚያደርጉ አስፈላጊ ነገሮች መሟላት አለባቸው። አለበለዚያ ስራችንን ከመስራት እየተከለከልን ነው ማለት ነው። የዩናይትድ ስቴትስ እና የአፍሪካ አመራሮች በጋራ ካካሄዱት ጉባኤ ጎን ለጎን በርካታ የጎንዮሽ ስብሰባዎችም ተካሂደዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር እንዲሁም ከአሜሪካ የንግድ ወኪል አምባሳደር ካትሪን ታይ ጋር ያደረጓቸው የሁለትዮሽ ውይይቶችን የመሳሰሉ በመሪዎች መካከል የተካሄዱ የተናጠል ስብሰባዎችም ነበሩ። እነዚህን ስብሰባዎች ለመካፈልና ለመዘገብ ጥረት ሲያደርጉ ከነበሩ ጋዜጠኞች መካከል አንዷ የሆነችው ሰሎሜ ሙልጌታ ሀሎ ኢትዮጵያ ቲቪ የተሰኘ ሚዲያ መስራች ባለቤት ናት። ዱ ኤቭሪዴ ኮቪድ ቴስት አለሽ። ለመጀመሪያ ገና ለመምጣት እዚህ ውስጥ እንኳን ሳይት ጀምሪ ኮቪድን ቴስት ካላለሽ ያው እንግዲህ አትገቢም። ዛት ውድን ኢትሰልፍ እሱ ራሱ በጣም ሪስትሪክቲቭ ያደርጋል አይደለ? ኮቪድ ሰው ከያዘው አይገባም። ምናደል ኦኬ። አንድ ሁለት ከገባሽ በኋላ ደግሞ ሶስቱም ሌላ ቀን ሌላ ሌላ ፕሮግራም ነበረው። አሁን መጀመሪያ ቀን ስትመጪ ሳይን አድርገሽ ብዙ ነገሮች ነበሩ። ግን መጀመሪያ መምጣት አለብሽ እዛ ፎርም ውስጥ ለመግባት ራይት ግን ፎርሞቹ አኛ ቦታ ሚዲያ ሰፈር ካልሆኑ Know. so that's another kind of to me very restrictive I mean you know and the security and free Adela so and then you know the glass is always half full Adela don't know ዋሽንግተን ዲሲ ከሳምንት በፊት ያስተናገደችውን ይህን ጉባኤ ለመዘገብ ከአፍሪካ ጨምሮ ከተለያዩ የዓለም ክፍሎች የመጡ ጋዜጠኞች ለጋዜጠኞች ተብሎ በተዘጋጀው ዓለም አቀፍ የሚዲያ ማዕከል ውጪ ያለ ፈቃድ እንዲንቀሳቀሱ አይፈቀድላቸውም። ለቃለ መጠይቅ ወይም የሚዲያ ሽፋን እንዲያገኝ ወደ ተፈቀደለት ስብሰባ ለመሄድ የጉባኤው አዘጋጆች በመደቧቸው አጃቢዎች መወሰድ አለባቸው። ሶሎሜ ታዲያ ከዚህ ቀደም ከተካፈለቻቸው በርካታ ዓለም አቀፍ ዝግጅቶች ጋር ሲነጻጸር ጉባኤው ከፍተኛ የጸጥታ ጥበቃ የታየበት መሆኑ ለየት እንደሚያደርገው ትገልጻለች። ተሳታፊዎችን፣ ልዑካን ቡድኖችን ከማግኘትና እንደ ልብ ከማናገር፣ እንደ ጋዜጠኛ ያው እነሱን ማግኘት፣ ከእነሱ መረጃ መሰብሰብ አንዱ ስራው ስለሆነ ከዛ አንጻርስ የነበረው ሂደት እንዴት ነበር? እንግዲህ ከመጀመሪያው ስትመጪና ኤክሰፕት እንደተደረግሽ ስታቂ እነሱ ኮሚኒኬት እንድታደርጊ በስቴት ዲፓርትመንት ኢሜይል አርገዋል፣ አይደለም ባክን ፎርት አርገውልናል። እሱ የአንቺ ፋንታ ነው ፎሎ ማድረግ። ግን ካደረግሽም በኋላ ደግሞ እነሱ አይችሉም ሊልሹ ይችላሉ። ይሄንን አይቻለውኝ። ይሄ ፍሮም አሜሪካን ሳይድ ነው። በደሞ በራስ በሊደሮቹ በዲግኒተሪ ሳይድ ደግሞ ራስሽ በሄደሽ ከአገርሽ ሰዎች ጋር ኤምበሲ ጋር ኮሚኒኬት አድርገሽ እነሱን ማግኘት የአንቺ አዘጋዜጠኛ ፋንታ ነው። ግን ኮኔክት ካረግሽ በኋላ ደግሞ የነሱ የእነሱ ሪስፖንሲቢሊቲ ነው ለአንቺ ለመመለስ ከፈለጉ ሽ ይሉሻል፣ ካልፈለጉ ደግሞ ዶን ኦፕን ዶር። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር እንደ አውሮፓያን አቆጣጠር በ2014 ዓ ም አዘጋጅቶት ከነበረው የመጀመሪያው የአሜሪካና የአፍሪካ መሪዎች ጉባኤ ጋር ሲነጻጸር በዚህኛው ጉባኤ ላይ የተሻሻሉ ለውጦችም ታይተዋል። ለምሳሌ በቀደመው ስብሰባ ላይ ስልክ ይዞ መግባት ክልክል እንደነበር ዛምቢያዊው ጋዜጠኛ ሺራር ያስታውሳል። በ2014 ስልክ ይዞ መግባት አይፈቀድም ነበረ። አሁን ግን ስልክ እንድንጠቀም በመፈቀዱ በጣም ነው የተደሰትኩት። ምክንያቱም የምንሰራቸውን ዘገባዎች በቀጥታ ከማኅበራዊ ሚዲያ ጋር አቀናጅተን እንድናስተላልፍ በጣም ይረዳናል። የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ አሜሪካ ከአፍሪካ ጋር ያላትን አጋርነት ለማጠናከር ከ ሀምሳ አምስት ቢሊየን ዶላር በላይ ቃል የተገባበት የአሜሪካ ፕሬዝዳንት ጆ ባይደንና ምክትል ፕሬዝዳንታቸው ካማላ ሀሪስን ጨምሮ ከፍተኛ አመራሮቻቸው በመጪው አመት የአፍሪካ ሀገራትን እንደሚጎበኙ ይፋ የተደረገበትና በንግድ ቴክኖሎጂ በጸጥታና ሌሎች ጉዳዮች ዙሪያ አዲስ የአጋርነት መድረኮች የተከፈቱበት ሆኖ አልፏል። ለአሜሪካ ድምጽ ዘገባ መኝሽ የቆየ ዋሽንግተን ዲሲ ስመኝሽ። እናመሰግናለን። በመቀጠል አበይት ስፖርታዊ ዜናዎችን ኬኔዲ አባተ ያቀርብልናል። አትሌት የዓለም ዘርፍ የኋላው በ10 ኪሎ ሜትር የያዘችው የዓለም ክብረ ወሰን በዓለም አትሌቲክስ ጸድቋል። አትሌቷ ከ10 ወራት በፊት የካቲት ወር ላይ በስፔን ካስቴሎን በተካሄደ የ10 ኪሎ ሜትር ሩጫ 29 ደቂቃ ከ14 ሰከንድ በመሮጥ የዓለም ክብረ ወሰንን በእጇ ማስገባቷ ይታወቃል። በዚህም የዓለም አትሌቲክስ አጽድቆት የነበረውን ኬንያዊቷ ጆስሊን ጄፕኮስኬ በ2017 ፕራግ ላይ የያዘችውን ክብረ ወሰን በ29 ሰከንዶች፣ እንዲሁም ትውልድ ኢትዮጵያዊቷ ባህሬናዊት አትሌት ቃል ሲዳን ገዛሀኝ በ2021 በ29 ደቂቃ ከ38 ሰከንድ የያዘችውን ክብረ ወሰን በ14 ሰከንዶች አሻሽላለች። የዓለም አትሌቲክስ ምርመራውን አጠናቆ የዓለም ዘርፍ ያስመዘገበችውን ክብረ ወሰን መመዝገቡን ሐሙስ ዕለት ነው ያስታወቀው። ክብረ ወሰኑን በሰበረችበት ወቅት በእግሮቼ የዓለም ክብረ ወሰን እንዳለ አውቄ ነበር፣ እናም በቅርብ ጊዜ ውስጥ ክብረ ወሰኑን ሊሞክሩ ለሚፈልጉ አትሌቶች ፈታኝ ስራ መስራት እፈልግ ነበር ስትል መናገሯንም ድርጅቱ በድረገጹ ባወጣው ዘገባ አስታውቋል። Oh, <laughs> oh, የእንግሊዝ ፕሪምየር ሊግ ከዓለም ዋንጫ በኋላ ዛሬ በቦክሲንግ ዴይ ተጀምሯል። የካታሩ የዓለም ዋንጫ ከመጀመሩ በፊት በፕሪምየር ሊጉ የተካሄደው የመጨረሻ ጨዋታ እሁድ ህዳር አራት ማንቸስተር ዩናይትድ ከፉላም ጋር ያደረጉት ነበር። በውድድር ዘመኑ የመጀመሪያዎቹ 14 ጨዋታዎች 37 ነጥቦችን ሰብስበው ከፊት በመሰለፍ ሊጉን በመምራት ላይ የሚገኘው አርሰናል እስካሁን በሁለት ጨዋታዎች ብቻ ነው ነጥብ የጣለው። ከነዚህም በአንዷ አቻ ሲወጣ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብቻ ተሸንፏል። ጥ የፕሪምየር ሊግ አጀማመር አርሰናሎች ከ20072008 የውድድር ዘመን ወዲህ ገናን የሊጉ የበላይ ሆነው ሲያሳልፉ ይህ የመጀመሪያቸው ነው። በአውሮፓውያኑ የገና ማግስት ዛሬ በቦክሲንግ ዴይ አርሰናል ከዌስትሃም ጋር የሚያደርጉትን ጨዋታ ጨምሮ ሰባት ጨዋታዎች የሚካሄዱ ሲሆን በዓለም ዋንጫ ምክንያት የተቋረጠውን ጊዜ ለማካካስ በቀጣይነት የተጨናነቀ መርሃ ግብር እንደሚኖር ታውቋል። ሌሎች ተወዳጅ የአውሮፓ ሊጎችም በዚህና በሚቀጥለው ሳምንት ወደ ውድድር ይመለሳሉ። የስፔን ላሊጋ የፊታችን ሐሙስ በሚደረጉ ጨዋታዎች ሲጀመር የጣሊያን ሴሪያ ደግሞ ረቡዕ ታህሳስ 26 ይጀምራል ተብሏል። የጀርመን ቡንደስሊጋ ዘጌት ብሎ ጥር 12 የፈረንሳይ ሊግ አንድ ደግሞ ጥር 20 የሚጀመሩ ይሆናል። ሐሙስ እለት ይፋ በሆነው የፊፋ የዓለም ሀገራት የደረጃ ሰንጥረዥ ብራዚል የመሪነት ደረጃዋን ስታስጠብቅ ሞሮኮ ብዙ ደረጃዎችን አሻሽላለች። ሀያ ሁለተኛውን የፊፋ የዓለም ዋንጫ አርጀንቲና ብታነሳም በደረጃ ሰንጥረዥ ግን የብራዚልን ቦታ መንጠቅ አልተቻላትም። በዓለም ዋንጫ ውድድሩ በክሮኤሽያ ተሸንፋ ከሩብ ፍጻሜ ያላለፈችው ብራዚል በጥቂት የነጥብ ልዩነት በአንደኝነት የመሪነቱን ቦታ ስታስቀጥል የዋንጫው ባለቤት አርጀንቲና አንድ ደረጃ በማሻሻል ሁለተኛ ደረጃ ላይ ተቀምጣለች። የ የአለም ዋንጫ ተፋላሚዋ ፈረንሳይም አንድ ደረጃ አሻሽላ ሶስተኛ ደረጃ ላይ ትገኛለች። ሁለተኛ ደረጃ ላይ የነበረችው ቤልጅየም ወደ አራተኛነት ስትወርድ፣ እንግሊዝ በአምስተኛ ደረጃዋ ጸንታለች። በአለም ዋንጫው ሶስተኛና አራተኛ ደረጃን ይዘው ያጠናቀቁት ክሮኤሽያና ሞሮኮ ብዙ ደረጃዎችን ማሻሻል ችለዋል። ክሮኤሽያ አምስት ደረጃዎችን አሻሽላ ሰባተኛ ደረጃ ላይ ስትቀመጥ፣ ሞሮኮ አስራ አንድ ደረጃዎችን ከፍ ብላ አስራ አንደኛ ደረጃ ላይ ትገኛለች ሌላዋ የአፍሪካ ሀገር ካሜሩን አስ ዝርዝር ደረጃዎችን አሻሽላ 33ተኛ ደረጃ ላይ ተቀምጣለች። ኔዘርላንድ ስድስተኛ፣ በአለም ዋንጫው ያልተሳተፈችው ጣሊያን ስምንተኛ፣ ፖርቹጋል ዘጠነኛ፣ ስፔን ደግሞ ሶስት ደረጃ ዝቅ ብላ አስረኛ ደረጃን በመያዝ እስከ አስር ያሉ ሀገራት ውስጥ ተካተዋል። ኢትዮጵያ በሐሙሱ የፊፋ የአለም ሀገራት የደረጃ ሰንጠረዥ 138ኛ ደረጃ ላይ ነው የተቀመጠችው። በመጨረሻም ሊዮኔል ሜሲ ከፒኤስጂ ጋር ያለውን ኮንትራት ማራዘሙ ተዘገበ። የዓለም ዋንጫ አሸናፊው ሊዮኔል ሜሲ ከፓሪስ ሴን ጀርሜን ጋር ቢያንስ ለ2023 24 የውድድር ዘመን የሚያቆየው ስምምነት ላይ መድረሱን የፈረንሳዩ ዕለታዊ ጋዜጣ ለፓሪሲየን ረቡለት አስነብቧል። የሰባት ጊዜ የባለንዶሮ አሸናፊው የ35 ዓመቱ አርጀንቲናዊ አጥቂ ሀገሩ ፈረንሳይን በማሸነፍ የዓለም ዋንጫን እንድታነሳ ረድቷል። የካታሩ የዓለም ዋንጫ እየተካሄደ በነበረበት በታህሳስ ወር መጀመሪያ ላይ ሜሲ ቢያንስ ለአንድ ተጨማሪ የውድድር ዘመን ከክለቡ ጋር እንዲቆይ ስምምነት ላይ ተደርሷል ሲል ጋዜጣውን ጠቅሶ ሮይተርስ ዘግቧል። ፒኤስጂ የተጫዋቹን ኮንትራት ስለማራዘሙ እስካሁን በይፋ ያለው ነገር የለም። የፓሪስ ሴን ጀርሜን ፕሬዚደንት ናስር አልክላፊ ከጥቂት ቀናት በፊት በሰጡት አስተያየት ሜሲ በክለቡ ቆይታው ደስተኛ መሆኑን ገልጸው ከዓለም ዋንጫው በኋላ ስለ ኮንትራት ማራዘሚያ ውይይቶች እንደሚደረጉ ተናግረዋል። በዚህ የውድድር ዘመን በሁሉ ጨዋታዎች ለፒኤስጂ 12 ግብ ያስቆጠረውና 14 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ሜሲ በአውሮፓውያኑ 2021 ነበር ከባርሴሎና በሁለት ዓመት ኮንትራት ወደ አሁኑ ክለቡ ያመራው። በዚህ ሳምንት መጀመሪያ ላይ የባርሴሎና ፕሬዚደንት ጆዋን ላፖርታ ሜሲ 21 ዓመታትን ወዳሳለፈበት የስፔኑ ክለብ ቢመለስ ደስ ይለኛል ብለዋል። ይሁን እንጂ ባርሴሎና ሜሲን መልሶ ለማስፈረም ከተጫዋቹ ጋር ያደረገው ንግግር የለም። ከምን ጊዜም ምርጥ ተጫዋቾች አንዱ የሆነው ሜሲ በ13 ዓመቱ ለተቀላቀለበት ክለብ ባርሴሎና በ778 ጨዋታዎች 672 ጎሎችን አስቆጥሯል። አሁን ለሚጫወትበት የፈረንሳዩ ክለብ ፒኤስጂ ከአንድ ዓመት አማራጭ ጋር የአንድ ዓመት ውል ለመፈራረም አዲስ ስምምነት የተደረሰው በፒኤስጂ የእግር ኳስ ዳይሬክተር ሉዊስ ካምፖስና በሜሲ አባት ጆርጅ መካከል ለአራት ወራት ውይይት ከተደረገ በኋላ ነው ተብሏል። አርጀንቲና ፈረንሳይን በመለያ ምቶች በማሸነፍ ለሶስተኛ ጊዜ ሻምፒዮን መሆኗ ተከትሎ ሜሲ የውድድሩ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ የያዝንላችሁ መሰናዶዎች እነዚህ ነበሩ። በቅንብሩ አብሮኝ የቆየው ኤልያስ አስማረ ነው። ዋና አዘጋጅ ደግሞ ጽዮን ግርማ ከሌሎች ውድ ባልደረቦች ጋር በመሆኑ የምሰናበታችሁ ሀብታሙ ስዩም ነኝ። የሰላም ምሽት ይሁንላችሁ። you oh.